ኢትዮጵያዊው ገብረ እግዚአብሔር ገብረ ከወራት በፊት በሄርማን ዠብነር ሽልማት ላይ ከስምንት ተወዳዳሪዎች ጋር ለመጨረሻው ዙር እጩ ሆኖ የነበረ ሲሆን በዛሬው ዕለት ከክሮኤሽያ እና ሮማንያ ከተመረጡ አሸናፊዎች ጋር አብሮ ማሸነፉ ተገልጿል። ገብረ እግዚአብሔር የተሰማውን ስሜት እንዲህ ይገልጻል። በጣም ነው ደስ ያለኝ። ዛሬ ጠዋት ነው ውስጥ ዜና በጣም በጣም ነበረ ደስ ያለ። ትልቅ ክብር ነው በጣም ደስ ብቻ ቤተሰቦች መቀሌ ያሉት በጣም ክብር በጣም በጣም ደስ ያለኝ እና ጠዋት በጣም ምንድነው? ቼክ ሲያደረገው የኤስ ኤስ ሪዛልት መጣ። ከኤስ ኤስ የተላከ ደብዳቤ የነበረ በኢሜይል እሱም አነበብኩና፣ ዋ በጣም ደስ የሚል ዜና ነው። እኔ መጀመሪያ ያሰብኩት ሁለተኛ ልወጣ እችላለሁ የነበረ ያሰብኩት እና አንደኛው ሆኖ ሳገኘው በጣም ነው ደስ ያለው። ገብረ እግዚአብሔር ገብረ ያሸነፈበት ልዑል ግርማ መታሰቢያ ፋውንዴሽን ኢትዮጵያን ጨምሮ በሌሎች ሁለት የአፍሪካ ሀገራት ለሚገኙ ተማሪዎች ቤተ መጽሐፍት፣ ቤተ ሙከራዎችና የኮምፒውተር ማሰልጠኛ ማዕከላትን የሚያደራጅ ተቋም ነው። የገብረ እግዚአብሔር ገብረ የኤስኦኤስ አሳዳጊ እናት ወይዘሮ መድህን መሀሪ ገብረ እግዚአብሔርን በኤስኦኤስ ውስጥ ከአምስት ወሩ ጀምሮ ያሳደጉት ሲሆን በዛሬው ዕለት ይህን ሽልማት ማሸነፉን ከሰሙ ከደቂቃዎች በኋላ ደውለን አግኝተናቸው ነበር። ገሬ እያሉ የሚያቆላምጡት ልጃቸው ማሸነፉ ትልቅ ስሜት እንደፈጠረባቸው እንዲህ ይናገራሉ። እኔ በጣም ነው ደስ ያለኝ፣ በጣም ደስ ብሎኛል። የምንበልሽ መግለጽ በሚያቅተው ደስ ያለኝ። ምክንያቱም ገርሼ በጣም ጨዋ ልጅ ነው፣ ይገባዋሉ። በጣም ደስ ብሎኛል። ገርሽ ነው የምለው እኔ፣ በቁልምጫ ነው የምጠራው ገርሼ። እኔ ልጅ ከሁሉም ልጆቼ በጣም ጎበዞች ናቸው። እግዚአብሔር ይመስገን ሁሉም ቁም ነገር ላይ ደርሰዋል። እሱ በጣም የተለየ ልጅ ነበረ በትምህርቱ በጣም ከልጅነቱ ጀምሮ ትምህርት በጣም ጎበዝ ነው፣ ትምህርት ይወዳል፣ ተሸላሚም ነበረ። ወይዘሮ መድህን ከገብረ እግዚአብሔር ሌላ አስራ አምስት ልጆችን ማሳደጋቸውንና ልጆቻቸው በሙሉ ጥሩ ደረጃ ላይ እንደደረሱላቸው በመግለጽ ገብረ እግዚአብሔር ከዚህ በፊት ከሃርቫርድ ዩኒቨርሲቲ ትምህርቱን ጨርሶ ሲመረቅ የተሰማቸው ደስታ ትልቅ እንደነበረ አስታውሰዋል። ዛሬም የተሰማኝ ስሜት ልክ እንደዛን ጊዜው ነው ይላሉ ሰባ ሰባት ሆነ ስርቅ ጊዜ ነበረና ትንሽ የተጎዳ ልጅ ነበረ። ተጎድቶ ያው እዚህ ይደርሳል ብሎ የገነጠው ሰውም አልነበረም። የእዝጋቴር ፍቃድ ሆኖ እዚህ ደረጃ እዚህ ደርሰዋል። እኔ መጀመሪያ ደስ ያለኝ ሀርባ አርቢ ስጀት አስመርቀው ራሱ ልክ የዛን ስሜት ነው አሁንም የሚሰማኝ ያለው ስናያለኝ ገብረ እግዚአብሔር በዚህ ሽልማት እጅግ መደሰቱን ገልጸው ይህ ሽልማት ወደፊትም ለትውልዱ ለማበርከት እንደሚያበረታታው ይገልጻል። ይሄኛው ሽልማት ባለፈው እንዳልኩት ሪሊ የእኔ ስም ይኑረው እንጂ ለእኔ ተብሎ የተሰጠ ሽልማት አይደለም። እኔ እዚህ ቦታ እንድደርስ ብዙ ሰዎች ያገዙኛሉ አሉ። እና ይሄኛው ሽልማት በእኔ ስም ሳይሆን በኤስቤስ ስ በኤስቤስ መቀሌ በኤስቤስ ኢትዮጵያ ስም ነው የምቀበለው። ከዛ ደግሞ ከኔ ጋር የሚሰሩ ሰዎች በዛ ግርማ ፋውንዴሽን የሚሰሩ ሰዎች ለነሱ በእነሱ ስም ነው የምንቀበለው። እና ለእኛ ለሁላችን በጣም ትልቅ ትልቅ እድል ነው። ትልቅ አቺቭመንት ነው እና አሁን የጀመርነው ስራ በተለያዩ ሀገሮች የኮምፒውተር ስራ የኮምፒውተር ሰንተር ላይብራሪ ስራ ጠንክረን ሰራ የሚያግዘን የሄርማን ጀምነር ሽልማት በዓለም ላይ በኤስኦኤስ ድርጅት ውስጥ ያደጉ ልጆች አሁን ላይ ባሉበት ለማህበረሰባቸው ለሚያደርጉት አበርክቶት የሚሰጥ ሲሆን የዘንድሮ አሸናፊዎችም ከስድስት ወራት በኋላ በቀጣዩ ዓመት ጥር ወር ላይ ሽልማቱ እንደሚበረከትላቸው የድርጅቱ ድረገጽ አመላክቷል። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ።